ጥያቄ 14 በኹፍ ላይ ማበስ አፈጻጸሙ እንዴት ነው? መልስ በኹፍ ላይ የማበስ አፈጻጸምን በተመለከተ የእጆቹን ጣቶች በውሃ በመንከር ከእግሩ ጣቶች ጀምሮ ወደ ተረከዙ ማበስ ነው። ሲያብስም የቀኝ እግሩን በቀኝ እጁ፣ የግራ እግሩን ደግሞ በግራ እጁ ነው የሚያብሰው። በሚያብስበት ጊዜ ጣቶቹን ከፊት ያድርግ። መደጋገም አይጠበቅበትም።